Voice of America. Yeah. Yeah. አምባሳደር ግርማ አስመሮም፣ በተባበሩት መንግስታት ድርጅት የኤርትራ አምባሳደር፣ ጤና ይስጥልኝ። እንደምናመሽው እንደምናመሽ ሰሎሞን፣ እግዚአብሔር ይመስገን። አሁን የደወልኩለት ሰሞኑን በኢትዮጵያ በኤርትራና በጅቡቲ መካከል ያሉ ሁኔታዎችን አስመልክቶ አንዳንድ አስተያየቱን እንዲሰጡኝ ነውና በቅድሚያ መነሳት የምፈልገው ጠቅላይ ሚኒስትር ኃይለ ማርያም ደሳለኝ ባለፈው ሳምንት ለፓርላማቸው ንግግር አድርገው ነበርና ካነሷቸው ነጥቦች መካከል ኢትዮጵያ ከአካባቢው አገሮች እና በሌላም በአለም አቀፍ ደረጃ ያሏትን ግንኙነቶች የገመገሙበት ነበር እና ከኤርትራ በስተቀር ከሌሎቹ ጋር ጥሩ ግንኙነት እንዳለ ነው የተናገሩት በተለይ ኤርትራን በሚመለከት ግን ያስተላለፏቸው መልእክቶች አሉ እስቲ ቀን ጨባርጌ ላሰማሁት እና መልስ ይሰጡኛል የኤርትራ መንግስት አካባቢውን ከማተራመስ ፖሊሲው እንዲታቀብ የተጣለበትን ማዕቀብ ለማስነሳት ወይም ለማላላት ከፍተኛ እንቅስቃሴ ቢያደርግም ባለፈው ጥቅምት ማዕቀቡ እንዲቀጥል ተወስኗል ይህ ውሳኔ የኤርትራ መንግስት የባህሪ ለውጥ እንዳላመጣ ይልቁንም የአፍራሽነት ሚናውን የተለያዩ አሸባሪ ቡድኖችን በመደገፍ አጠናክሮ መቀጠሉን የዓለም አቀፍ ኮሚኒቲ የተረዳ መሆኑን የሚያሳይ ነው። አምባሳደር ግርማ እስከ ፊታችን ህዳር 20 2008 ዓ ም በኢትዮጵያ አቆጣጠር ወይም ደግሞ በአውሮፓ አቆጣጠር እስከ ኖቬምበር 30 2015 ዓ ም ድረስ እንዲራዘም የተወሰነውን የጸጥታ ጥበቃ ምክር ቤቱን ማዕቀብ ነው አንስተው ጠቅላይ ሚኒስትሩ የተናገሩት እና በዚህ በኩል የእርሱ አስተያየት የእርሱ ምላሽ ምንድን ነው? አጠር ባለ መልኩ ዶክመንቱ ማንም ሰው ሊያነባው የሚችል ዶክመንት ነው። ፐብሊክ ዶክመንት ነው ኦንላይን። ጠቅላይ ሚኒስትሩ በሰጡት አስተያየት አይደለም ነገሩ የተቋጨው ነገሩ የተቋጨው ኤርትራ የተከሰሰችበት ድሮ ትክክል ያልሆነ ክስ ነው፣ ግን ተከሰሰችበት የሚባለው በሶማሌ ውስጥ አልሸባብን ትደግፋለች፣ ከጂቡቲም ጋር የድንበር ግጭት አርጋለች የሚለው ነው በሁለቱ አንቀጾች ላይ በትክክል እንዳሰፈረው ሪፖርቱ በሶማሌ እንደማደግፍ ተረጋግጧል ምንም ማስረጃ የለም ነው የሚለው። ስለዚህ ከየት እንዳመጡት ጠቅላይ ሚኒስትሩ አይገባኝም። ስለዚህ ማንም ሰው ሊያነባው ይችላል። ሁለተኛውን በጅቡቲ የሚመለከተውንም የቀጠር መንግስት ጉዳዩን ይዘውት እንዳማላጅ እና እንዳስታራቂ ሆነው ስለተያዘ እዛ ላይ የሚመለስ ጉዳይ ነው። ማንም ኢትዮጵያም አስተያየት ልሰጥበት አይችልም። ሌላ ሰውም ሊሰጥበት አይችልም። ይህንን ነገር የያዙት ሁለቱ ፕሬዚደንቶች ከቀጠር አሜሪካ ሆነው ነው። ስለዚህ ይሄ ያጠር ባለ መልኩ መልሱ ይሄ ነው እና ከየት እንዳመጡት ጠቅላይ ሚኒስትሩ አይገባኝም። የኤርትራ መንግስት የባህሪ ለውጥ አላመጣም ብለው የተናገሩት አለ። ይሄ የኢትዮጵያን ሕዝብ ለማደናገር የሚደረግ ጉዳይ ነው። ባህሪ ለውጥ ያላደረገ ማን ነው? የሰውን መሬት የያዘ ሰው ነው። እኛ የያዝነው መሬት የለም። የማንንም መሬት፣ የሰውን መሬት የያዙ፣ የኤርትራን መሬት የያዙ ጠቅላይ ሚኒስትሩ ያውቁታል። ሁለታችንም ፍርድ ቤት ሄደን ሁልጊዜ የድንበር ጉዳይ በሁለት መንገድ ነው የትም ሀገር የትም ቦታ የሚፈታው። አንዱ በውይይት ነው በውይይት ወይም ዲፕሎማቲ ይሉታል። ይሄ ካልሰራ በፍርድ ቤት ነው። በሁለታችን መካከል አልሰራም፣ በውይይት ሊደረግ በዲፕሎማሲ በፊት ላይ፣ ከዛ እንደውም ጦርነት ሄድን፣ ከዛ አርቢትሬሽን የሚባል ሁለተኛው ፍርድ ቤት ሄደን የመጨረሻ እና ወሳኝ ተብሎ እዛ ላይ በተደረገው የኤርትራን መሬት ይዘዋል። አሁን እና ጠቅላይ ሚኒስትሩ የሞራልም ይሁን የሕግ እንትን የሚላቸው እንደዚህ አይነት ኤርትራ ሊከሱ አካባቢውን የሚያሸብረው የኢትዮጵያ መንግስት ነው የሚል አስተያየት ነው ያለኝ። ሌላው አምባሳደር ግርማ፣ ጠቅላይ ሚኒስትሩ ያነሱት ላስደምጥዎት፣ ያሉትን አካባቢውን ማተራመስ እስኪያቆም ድረስ ማዕቀቡ ተጠናክሮ እንዲቀጥል አስፈላጊው ስራ የሚሰራ ይሆናል። እዚህ አባባል ውስጥ ለአስተያየት ያህል ዓለም አቀፉ ማህበረሰብ ከኢትዮጵያ ጎን የቆመ የሚመስል መልእክት ያለው ይመስላል። እና እንዴት ነው በኤርትራ በኩል ያሳብ ጥረታቸውን መቀጠል መብታቸው ነው፣ ግን የሚያሰማው ዓለም እንደሱ ነው ማለት። የሀቅ ብትር ትቀጥናለች እንጂ አትሰበርም ይላል የትግርኛ ምሳሌ አለ። ስለዚህ ጠቅላይ ሚኒስትሩ እንደሱ እናደርጋለን ማለታቸው ራሱ የሚያሳየው ዳይቨርዥነሪ ታክቲክ ያኛውን በኤርትራን ያዳክምልኛል ብለው እንደውም ያወጡት ዶኩመንት አለ፣ ለአምባሳደሮቻቸው በሙሉ የተላከ በሚስጥር የወጣ ዶኩመንት አሁን እንደ ዊኪሊክስ በየትም ተዘርግቶ ሁላችንም አንበበነዋልና፣ አይገርመኝም እንደሱ ማለታቸው ጠቅላይ ሚኒስትሩ ግን የእሳቸው አስተሳሰብና ፍላጎት ነው። ዓለም ግን ሞኝም አይደለችም፣ ሀቅና ሀቅ ይወጣል። ስለዚህ ሞኒተሪንግ ግሩፑም ኤርትራ አልሸባብን እንዳመደግፍ አረጋግጠዋል ብሏቸዋል እና ምናልባት ይህን ድንጋጤያቸውን ለመግለጽ ያመጡት አስተሳሰብ ሊሆን ይችላል። አምባሳደር ይሄ ማዕቀብ ከህዳር ሀያ በፊት በኢትዮጵያ አቆጣጠር እንደገና ወይም ከኖቬምበር ሰላሳ ሁለት ሺ አስራ አምስት አመተ ምህረት በፊትም ይሁን በተባለው ጊዜ እስከተጣለበት ጊዜ ቆይቶ ይነሳል የሚል ሀሳብ አሎት። የመጨረሻው ዘመን ነው የሚል ሀሳብ አሎት። የግድ ምክንያቱም ፍትህና ሀቅ ሁልጊዜ ድልን ይቀዳጃሉ። በሀሰት ነው የተከሰስ ነው። ስለዚህ ሀቅ ይወጣል። ፍትህ ደግሞ ካለ የተሆነ ማስረጃ የለም ተብሏል። ስለዚህ ዛሬ ሳይሆን መነሳት ያለበት ትላንትና ነው መነሳት ያለበት። ግን አንዳንድ ጉዳዮች የፖለቲካ ጉዳዮች እየገቡበት እንደውም ኢትዮጵያ አይደለችም ይሄንን ፋይል የያዘችው ጠቅላይ ሚኒስትሩ ኃይለ ማርያም ኢትዮጵያ እንዳደረገችው አድርገው ይናገራሉ እንጂ ይሄ በኃያላን መንግስታት የተያዘ ጉዳይ የኤርትራ ስትራቴጂክ አቀማመጥና የኤርትራ ነጻ አስተሳሰብ የማይስማማቸው መንግስታት ያደረጉት ውሳኔ ነው። መነሳቱ ደግሞ አይቀርም፣ ሀቅ ሀቅ ስለሆነ። እርስዎ በአጋጣሚ እዛው የተባበሩት መንግስታት ድርጅት ጽህፈት ቤት ውስጥ ነው ያሉት፣ ኒውዮርክ ነው የሚገኙት፣ የሀገሩ አምባሳደር ነው እዛ እና መንግስቱ በዚህ በኩል እየሰራ ያለው ስራ አለ። አሁን ጠረጴዛ ላይ ያለ እኛ ሀቁን መንገድ ነው፣ ዋናው አላማችን ሀቅ እንነግራለን ተጨባጭ ሁኔታዎችን እናስረዳለን። የሆነ ዓላማ እንደሌለን በአፍሪካው ቀንድ አካባቢ እኛ መሬታችን ስለተያዘ እንጂ ከኢትዮጵያ ጋርም የሆነ እልህ ይሁን ሌላ ጉዳይ እንደሌለን ጠዋት ከሀገራችን ከመሬታችን ላይ ከወጡ የኢትዮጵያ መንግስት ከሰዓት በኋላ ውይይት እንደሚጀመር በእርግጠ አስምረን እየተናገር ነው አምባሳደር። ከዚህ በፊት ይሄ ማዕቀብ ሲጣል የኤርትራ መንግስት ልኡካን ቀርበው እንዲያስረዱ ተጠይቀው ሳይቀርቡ በመቅረታቸው ምክንያት ለመቃወም ተዘጋጅተው የነበሩ መንግስታት እንደ ሩሲያ አይነት መንግስታቱ ሁሉ ሀሳባቸውን ቀይረው ተአቅቦ ማድረጋቸውን ገልጸው ነበር ራሳቸው። ስለዚህ በእናንተ በኩል የሚደረጉት ጥረቶች ወይም ደግሞ አቋማችሁን ለማስረዳት የሚደረጉ ጥረቶች ደካማ እንደሆኑ ነው የሚስተዋለው። ይሄን ምን ያህል ነው እርሶ? ለዚህ ይሄ ትክክለኛ ኢንፎርሜሽን አይደለም። ሀሳባችንን ቀርበን ለማስረዳት አይደለም ጉዳዩ የመጣው። ያ የአጣሪው ቡድን ወደ ኤርትራ ሊሄድ ብሎ ስለጠየቀ ኤርትራ፣ ከዚህ በፊት ሁለት ጊዜ ሄደሃል ተጨባጭ ማስረጃዎችም የለኝም ትላለህ፣ ስለዚህ ይነሳ ነው ማለት ያለብህ እንጂ ኤርትራ የሚያስኬድ ጉዳይ የለም ያልነው እንጂ ቀርበን አናስረዳም አላልንም ከዚህ በፊትን የሩሲያ እንዲቀጥል ያደረጉት ተጨባጭ ማስረጃ እንደሌለ በግልጽ አስቀምጠው ያ ሞኒተሪንግ ግሩፕ ቢሄድ ይሻላል በሚል አይነት የዲፕሎማሲ ሂደቶች አሉ እነሱ ላይ ነው እንጂ ተከስተን በወንጀሉ ምክንያት አይደለም የተራዘመው አምባሳደር የጠቅላይ ሚኒስትር ኃይለማርያም ደሳለኝ ንግግር እንደተባለው ከዚህ አይነቱ አለም አቀፍ ጥረትና ከማዕቀብም አለፍ ያለ መልእክት ይዟል በውስጡና ላስደምጦት ከዚሁ በተጨማሪ አገራችንን ለማተራመስ ለሚያደርገው ለእያንዳንዱ ሙከራ በቂና ተመጣጣኝ ምላሽ እየሰጠን ይሄንንስ እንዴት ነው የሚገነዘቡት? አምባሳደር እኛ ይሄ ሁልጊዜ ከዛሬ ጀምሮ ሳይሆን ሁልጊዜ ኤርትራን ምክንያት ኤርትራ የሆነ ነገር ኤርትራን ኤርትራን ምክንያት ማድረግ የተጀመረ ነገር ሆኖ ስለሆነ እንደውም ለዚህ አይነት ንግግር መልስ መስጠት ተሰናልኛ ምክንያቱም ርኩክ ቢመጣ ኤርትራ ነች ያደረገችው የሚባል አይነት ከዛ ጆክ ሆኗል። አሁን የሆነ ነገር ኢትዮጵያ ውስጥ በሚሆን የኢትዮጵያን ሂደት የኢትዮጵያ ሕዝብ ያውቀዋል፣ የኢትዮጵያ ሕዝብ ራሱ ይችለዋል የሚል እምነት ነው ያለን። እኛ የሚያገባንም ጉዳይ አይደለም። ተመጣጣኝ ምላሽ ማለትን እንዴት ነው የኤርትራ መንግስት የሚገነዘበው? ይሄ እኮ ያስከስሳቸዋል በአለም ሕግ እንደሱ። አንድ መንግስት ተነስቶ አይፎክርም። ግን እኔ ዋጋ ሰጥቼ ይሄንን መልስ የምሰጥበት ጉዳይ አይደለም። በነገራችን ላይ የኤርትራ መንግስት ኢትዮጵያ የሽብር ቡድኖች ብላ የፈረጀቻቸውን ቡድኖች በቅርብ እንደሚረዳ ይታወቃል። የኤርትራ መንግስትም አልደበቀም፣ ድርጅቶቹም አልደበቁም። ይህንን እሱ ሁኔታ እንዴት ነው የኤርትራ መንግስት የሚገመግመው ከኢትዮጵያ ጋር ባለው ግንኙነት የኤርትራ መንግስት? እነኚህ ድርጅቶች አሁን የተመሰረቱ የኤርትራ ነጻ ከመውጣቷ በፊት የተመሰረቱ ናቸው። እነኚህ ድርጅቶች በየሀገሩ፣ በአሜሪካ፣ በፈረንሳይ፣ በእንግሊዝ፣ በየሀገሩ ጽፈት ቤት ላቸው ድርጅቶች ናቸው። ስለዚህ ኤርትራ ላይ ከማላከት ይልቅ የኢትዮጵያን ውስጣዊ ጉዳይ ስለሆነ እርስ በርሳቸው ተወያይቶ የሚሰጡት ጉዳይ ስለሆነ እኛ ብዙ እዚህ ውስጥ ገብተን ይሄ ይደረግ ይሄ አይደረግ የምንልበት ምክንያት የለንም። ሌላው አምባሳደር፣ ጠቅላይ ሚኒስትሩ ሲናገሩ ከማዕቀብና ተመጣጣኝ ምላሽ ካሉትም የተለየ አስተያየትና ግብዣ የሚመስልም ነገር ሰንዝረዋል። እስቲ ያዳምጡት። አሁንም ለሰላም የዘረጋነውን እጅ ተቀብሎ በጠረጴዛ ዙሪያ ችግሮቻችንን ለመፍታት ወደ ውይይት እንዲመጣ ጥሪያችንን እናቀርባለን። የኤርትራ መንግስት ለዚህ ዝግጁ ነው። የኤርትራ መንግስት ዛሬ ሳይሆን ከመጀመሪያ ፍርድ ቤቱ ፍርድ ቤት እኮ ሄድን። ሁለታችንም አርቢትሬሽን የሚባል ዩናይትድ ኔሽን ያጸደቀው ኤዩ ያጸደቀው ምስክርነታቸውን አሜሪካና አውሮፓ፣ አልጄሪያ የሰጡበት ፋይናልን ባይንዲንግ የመጨረሻና ወሳኝ ውሳኔ የተሰጥቶ መሬቱ ካርታ ተሰጥቶናል። መሬታችን የት እንደሆነ መሬት የኢትዮጵያ የት እንደሆነ ድንበራችን በደንብ ታውቋል። እና የኢትዮጵያ መንግስት ጠዋት ከወጣ በየትኛውም ቦታ በየትኛውም ጊዜ በየትኛውም ደረጃ የኤርትራ መንግስት ሊወያይ ዝግጁ መሆኑን ግን መሬቴን ይዘፍ እግሬን ረግጠህ ናንዋይ ማለት ራሱ ሁሉን ያፈርሳል፣ የዓለም ህግን ያፈርሳል። ማንም ሰው ማንም ትንሽም ይሁን ትልቅ የሌላን ሀገር ወሮ መያዝ መብት የለውም፣ ህግም አይፈቅድለትም። ስለዚህ አምባሳደር፣ እርስዎ እያሉኝ ያሉት አሁን የኤርትራ መንግስት አሁን ባለው ሁኔታ ለሰላም ድርድር የመቀመጥ ሀሳብ የለውም ነው የሚሉኝ? ለሰላም አይደለም ጠያቄዎች መስተካከል አለበት። ሰላምን ማን ነው የያዘው? ሰላም ቁልፏ በኢትዮጵያ እጅ ነው ያለ የኢትዮጵያን ህዝብ ሊያደናግር ይችላል። ህጉን እኔ ለኢትዮጵያ ህዝብ ነው የምናገረው አቀረበ ባለ መልኩ የኢትዮጵያ መንግስት የኤርትራ መሬት ይዟል። የኤርትራ መሬት የያዘ ሰው ሰላም ነው ፈላጊ? የትም በየትም አገር እኮ አንድም ሰው እኮ ቤትህንም ይዞ ናንዋያ አይልህም እኮ። ስለዚህ ሰላም የማይፈልገው ማንኛው ነው ቤትህን የያዘው ሰውዬ ነው እንጂ አንተ አይደለም አምባሳደር የኢትዮጵያ ጠቅላይ ሚኒስትር ኃይለማርያም ደሳለኝ የመጀመሪያውን መንግስታዊ ጉብኝታቸውን ጅቡቲ አድርገዋል ባለፈው የሳምንቱ መጨረሻ ላይ እና ከጅቡቲው መሪ ጋር ካነሷቸው ነጥቦች መካከል አንዱ ከኤርትራ ጋር ያላቸው ጉዳይ የድንበር ጉዳይ የአካባቢው ሰላምና ጸጥታ ጉዳይ ነው እና በተለይ የጅቡቲው ፕሬዚዳንት ኢስማኤል ኦማር ጉሌ ሲናገሩ ኤርትራ የአካባቢውን ሰላምና ጸጥታ እያናጋች ነው ጅቡቲን ጨምሮ ብለው ነበረ። ከትናንት ወዲያ ነው ይህንን የተናገሩት የጅቡቲ ፕሬዚደንት። እኔ እዚህ ላይ መልስ መስጠት አልችልም። ምክንያቱም የጅቡቲው ፕሬዚደንት ይህንን ቃልን ማሰማት የሚገባቸው አይመስለኝ። ምክንያቱም ከፕሬዚደንት ኢሳያስ ጋር የፈረሙት ውል ለአሚር ኦፍ ቀጠር የሁለታችንን ጉዳይ አንተ በሽማግሌ ፍታው ብለው ተይዞ እንደውም የቀጠር ሰራዊት በድንበራችን በመሀል ላይ ሰፍሮ ይገኛል እንዳስታራቂ። ስለዚህ ይሄን ጉዳይ የቀጠር መንግስት የያዘው ጉዳይ ስለሆነ የጅቡቲ መንግስት ለምን እንደሱ እንዳለ አይገባኝም። ምናልባት ለዲፕሎማቲክ ኮንሰምፕሽን ይሉታል፣ እንደሱ እንደሆነ ነው እንጂ እኔ ሌላ የምናገረው ነገር የለኝም። ስለዚህ የጅቡቲው ፕሬዚደንት ካነሷቸው ነጥቦች አንዱ ጠቅላይ ሚኒስትር ኃይለ ማርያም ለፓርላማቸው የተናገሩትንም የሚያጠናክር ነው። ለማዕቀቦቹ መቀጠልም እንሰራለን የሚል ነገር ነው የተናገሩት። ሌላኛው ደግሞ ሁለቱ መንግስታት በጋራ ድንበሮቻቸው ስራቸውን ለመጠበቅም ወደዛ ስምምነት የሚወስዳቸው አይነት ንግግር ተናግረዋል። ስለ ማዕቀቡ እንዳልኩህ ኤርትራን ለማዳከም ኤርትራን እንዴት አድርገህ ወደ ኋላ ትመልሳለህ እድገቷን እንዴት ታደናቅፋለህ፣ ስለሆነ ብዙ አይገርመኝም። ሁለቱ አንድ ላይ የሚሰሩበት ጉዳይ ነው ጅቡቲና ኢትዮጵያ። እዚህ ላይ ብዙ ምለው የለኝም። ቅድም መልሽ ያለለው ማዕቀቡ እንዴት እንደሆነ ህጋዊ አይደለም፣ መነሳት አለበት። የሆነ ወንጀልም ኤርትራ የፈጸመችው የለም። ስለ ሁለቱ መንግስታት በጋራ መስራት እኔ መብታቸው ነው እንደፈለጋቸው በፈለጋቸው አይነት ውል መዋዋል ይችላሉ። ሁለት ሀገሮች እንደውም እኛ እንደምናየው ጥሩ ነው። እንደውም ለአካባቢውም በጋራ መስራት ያስደስታል። የኤርትራ አስተያየትም በጋራ ሆነን ይሄ የእኛ አካባቢያችን በጋራ ሆነን ስንበነጽግ ነው እንጂ ለየቅላችን፣ ሁላችንም የድሀ ድሀ ስለሆንን አንዱ ያለውን ሌላው የለውም እየተተካካን ልንሰራ እንችላለን ነው። በጊዜያዊ ችግሮች ተፈተን እኛ አስተሳሰባችንን የምንቀይረው አይደለም። በሁለቱም ሀገሮች በጋራ መስራት እንደ መልካም እርምጃ ነው የምንወስደው አንቀናበትም ወይም የምንሰጋበትም ጉዳይ አይደለም። እሰየው ነው ምን ይሄ ጥያቄ አሁን እርስዎ መልስ የሰጡበት ጉዳይ፣ ቀጥሎ ማነሳው ጉዳይ ነበረ የምጣኔ ሀብት ትስስርና ውህደትን በአካባቢው የሚመለከት፣ ነገር ግን እነዚህ ሀገሮች የጦር ኃይሎቻቸውን ለማስተባበር እና በጋራ ድንበሮቻቸውን ለመጠበቅ ነው እየተስማሙ ያሉት። ለኤርትራ ይሄ ስጋት ይፈጥራል አይፈጥርም? እንዳልኩ እኮ ነው። ስምምነቶች የትኛውም አገር ስምምነቶች ሄድክ እንደሆነ በኢኮኖሚ በትራንስፖርት በምናምን በአየር በወታደር በጸጥታ በጣም ይባላል ሁሉ ሁሉን አንቀጾች ነው የሚያጠቃልለው። ስለዚህ እሰየው ነው ነው የምለው እኛ ስለዚህ እስከዚህ የምንፈራውና ወይም የምንሰጋበት ጉዳይ አይደለም። በዚህ አካባቢያዊ ትስስር እና የምጣኔ ሀብት መወራረስ እና ሌሎች ተመሳሳይ የሰላም ግንኙነቶች ውስጥ ኤርትራ የተነጠለች አይመስሎትም? አምባሳደር፣ በምስራቅ አፍሪካ። ይሄንን ቃላት ብዙ ጊዜ ሰምቸዋለሁኝ። ውሸት ሲደጋግሙት እውነት ይሆናል አይነት ነው የመሰለኝ እና ከማን ነው የተነጠልነው ብለህ ስትጠይቅ እኛ የሁሉም ኤምባሲዎች አሉን በየሀገሩ ኤምባሲዎች። በኡጋንዳ ኤምባሲ አለን። በኬንያ ኤምባሲ አለን። ምናልባሽ ትንሽ ችግሮች ያሉብን በጅቡቲም ኤምባሲ አለን። ብዙ ሰው አያውቅም ይሆናል ትንሽ ችግር ያለው ከኢትዮጵያ ጋር ነው። ከኢትዮጵያ ጋር ደግሞ እንዳልኩህ መሬታችንን ወርረው ስለያዙ የኢትዮጵያ መንግስት ነው እንጂ ሌላ ጉዳይ የለንም። እኛ ከዓለም ጋር ግንኙነት አለን፣ ከዓለም ጋር እንሰራለን። ከየትኛውም የተነጠልንበት ጉዳይም የለም ግን ሲደጋገም ሲደጋገም እንደሱ አይነት አስተሳሰብ ብዙዎች አስርጸዋል ከየት እንደሚያመጡት ግን አይገባንም። እኛ ዲፕሎማቲክ ውስጥ አለን ከየትም ስብሰባ ታግደን አናቅም። የኢትዮጵያና የኤርትራ ሕዝቦች ወንድማማች እና እህትማማች ናቸው እየተባለ በተደጋጋሚ ሲነሳ ይሰማል። ለነገሩ ከዚህ የፖለቲካና የዲፕሎማሲ ንግግር ውጪ ባሉ መድረኮች ላይ ኢትዮጵያውያን እና ኤርትራውያን ተለያይተው ወይም ተነጣጥለው ወይም በሌላ በጸብም ይሁን በምንም ሲፈላለጉ አይታዩም እንደ ዜጎች እንደ እንደ ተራሰው ማለት ነው። በየ በየአካባቢው ስንመለከት አሜሪካም ውስጥ ያሉ ኤርትራውያንና ኢትዮጵያውያን ይሁኑ ሌላም ቦታ ያሉ ለመሆኑ እነዚህ ሁለት ህዝቦች ወደ አንድ መድረክ ወደ አንድ ቦታ የሚመጡበት ጊዜ ይኖራል ብለው ያስባሉ? የቅርብ ጊዜ በርሶ እይታ ውስጥ የሚታዩት ያሉት የፖለቲካ ውጥረት ሁኔታዎች እንዳሉ ሆነው አማራጭ እኮ የለም። የፖለቲካ ውጥረትም የለም ነው እኛ የምንለው እንደውም አስተሳሰባችን በግልጽ ልንገርህ፣ ሌላ አማራጭ የለም። እነዚህ ህዝቦች፣ የአካባቢው ህዝቦች ጅቡቲና ኤርትራ ጅቡቲና ኢትዮጵያ፣ ኬንያና ኢትዮጵያ፣ ኤርትራና ኢትዮጵያ፣ ሁሉም አንድ ላይ ከሰራን ነው ከድህነት ልንወጣ የምንችለው። ገንዘባችንን ሀብታችንን፣ አስተሳሰባችንን በሙሉ ለድህነት ማውጫ መጠቀም አለብን። ስለዚህ አጠር ባለ መልኩ ቀላል ነች እኮ ጉዳይ ለምን የኢትዮጵያን ህዝብ ከማደናገር ያልሆነ ነገር ፓርላማ ውስጥ ሄደህ ከመናገር እኔ ጠቅላይ ሚኒስትሩን ባከበርኩ ነበር። ዛሬ ወስነናል፣ ለኤርትራ ከተሰጠው ከተወሰነው መሬት ልንወጣ ወስነናል ቢሉ እኮ ቀላል እርምጃ ነበረ። ይህን ቀላሉን እርምጃ ጥያቄውን በሙሉ ለኢትዮጵያ መንግስት ብታቀርበው የቀለለ ይሆናል። ኤርትራ ግን አስተሳሰቧ ሰላም ይመጣል፣ ለሰላም መስራት አለብን ብቻ ነው የምትል። አምባሳደር፣ ምናልባት በዚህ አጋጣሚ ማስተላለፍ የሚፈልጉት መልእክት ካለ ድሉን ልስጥዎት። እኔ ብዙ የማስተላለፈው ነገር የለኝም። እምለው አጠር ባለመልኩ የኢትዮጵያ ህዝብ ይሁን የኤርትራ ህዝብ ይሁን የአካባቢው ህዝብ በሙሉ ሰላም ያስፈልገዋል። ከሰላም የሚገኘው ጥቅም ይበዛል ከጦርነት ከሚመጣው ጥቅም። የሆነ ያልሆነ ክስን እያመጣህ ለፕሮፓጋንዳና ለዲፕሎማቲክ ኮንሰምሽን ብታደርገው ወሬ ትርፉ ወሬ ሆኖ ነው የሚቀረው። ለህዝባችንና ለህዝቡ፣ ለአካባቢው፣ ሁሉ ለኢትዮጵያና ለኤርትራ ህዝብ እንስራ እንስራ እና እኔ የኢትዮጵያን ባለስልጣኖች የምለው መሬቱን የእናንተ አይደለም ለእኔ የተሰጠኝን መሬቴን ንብረቴን ልቀቁልኝ ብቻ ነው ጥያቄ አጠር ባለመለሱ አምባሳደር ግርማ አስመሮም በተባበሩት መንግስታት ድርጅት የኤርትራ አምባሳደር ለጊዜው ለማብራሪያው በጣም አድርጌ አመሰግናለሁ እኔም አመሰግናለሁ ሰለሞን ደህና እሺ ደህና እሺ